ከጥቂት ሳምንታት በፊት ከሀገር ውስጥ መገናኛ ብዙሃን ላይ ከኮቪድ አስራ ዘጠኝ ጋር ተያይዘው ትምህርት ቤቶች በመዘጋታቸው በህጻናትና በሴቶች ላይ የሚፈጸሙ ፆታዊ ጥቃቶች መጨመር ከተ ፕሮግራም ተዘጋጅቶ ነበረ። በፕሮግራሙ ላይ የህፃናት ፆታዊ ጥቃቶች መጨመራቸው ብቻ ሳይሆን ጥቃት ፈጻሚዎቹ አካላትም እንደ አባት ያሉ የቅርብ ቤተሰብ አባላት መሆናቸው ከተነገረ በኋላ በማህበራዊ ሚዲያ ላይ ብዙዎችን ለውይይትና ለንግግር ጋብዟል። ሴቶችና የህጻናት ጥቃትን በተመለከተ ለውጥ ለማምጣት የህግ ከለላ እና የወንጀለኛ መቅጫ ህጉ መሻሻል እንዳለበት በማመን ሀሽታግ ዝም አልልም በሚል መሪ ቃል የድረገጽ እንቅስቃሴ ተጀምሯል። እንቅስቃሴው ላይ በከፍተኛ ሁኔታ ግንዛቤ ለመፍጠር እየሰራች ያለችው አርቲስት ጸደኒያ ገብረ ማርቆስ ይህን ማድረግ ለምን እንዳስፈለገ ታስረዳለች። ይህን የዝማልልም ለልም ሀሳቡን ያመጣችው አርቲስት መቅደስ ጸጋዬ ነች። ያመጣችው ሀሳቡ በሴቶችና ህፃናቶች ላይ ስለሚደርስ ጥቃት አንድ የቀረበ ፕሮግራም ነበረ። ያንን አስመልክቶ ነው ዝም አልልም የሚለውን እንቅስቃሴ መቅደስ ማስተባበር የጀመረችው። ሀሳቡ ምንድን ነው? በቃ ዝማ እንበል ነው። ይሄ ነገር ተደጋገብሮ እየበዛና እየጨመረ ተገቢውንም ደግሞ የህግ ሂደትም እያገኘ ስላልሆነ ተሸፋፍኖ የሚያልፍ ነገር ነው ነገር አይደለም ያልፍ ነገር ነው። ሴቶች ጥቃት ከሴቶችም አልፎ ተርፎ ደግሞ ወንድም ሴትም ህጻናቶች ላይ የሚደርሱ ሲባይ ጥቃት ነው እንግዲህ እያወራን ያለ በጣም አስከፊ ደረጃ ላይ የደረሰ ስለሆነ በዛ ላይ ደግሞ አሁን ሰሞኑን ያው ዓለምን በሚያምሰው በኮቪድ ምክንያት ትምህርት ቤቶች ዝግ ናቸው። አብዛኛው ሰዎች ስራ እየሄዱ አይደለም፣ እና ጥቃቱ ደግሞ የሚደርሰው በቤተሰብ አካል ነው። ነገር በቃ ነው በቃ ሀሽታግ ዝም አልልም የተለያዩ መገናኛ ብዙሀንን በመጠቀም በዋናነት በመንግስት ላይ ጫና በመፍጠር ህጻናትና ሴቶች ላይ ጥቃት የሚያደርሱ ግለሰቦች አግባብነት ያለውና ተመጣጣኝ ቅጣት እንዲያገኙ ግፊት እያደረገ ሲሆን ሴቶች ላይ ለሚደርሱ ጾታዊ ጥቃቶች የተጣለው የእስራት ቅጣት ከሀያ ዓመት ጽኑ እስራት በመጀመር የገንዘብ ቅጣትንም እንዲያካትት እንዲሁም ጥቃቱ ህጻናቶች ላይ በሚፈጸምበት ወቅት ደግሞ ወንጀለኛው በዕድሜ ልክ ጽኑ እስራት እንዲቀጣ የህግ ማሻሻያ የሚጠይቅ የድጋፍ ፊርማ እያሰ ሰባሰቡ ይገኛሉ። ጉዳይ ማስተካከያ እንዲደረግ ፔቲሽን የሚያስፈረሙ ነው። ሰማንያ የሚሆኑ ሲቪክ ማህበራት ከኛ ጋር አብረው ናቸው። የህግ ባለሙያዎች ከኛ ጋር አብረው ናቸው። የስነ ልቦና ጠበቆች ከኛ ጋር ናቸው። ሶ ይህን ፔቲሽን አስፈርመን አያይዘን ዶክመንት ለመንግስት ማቅረብ እንፈልጋለን። ለዶክመንትም እነ እነኝ ሙያተኞች ከኛ ጋር ሆኖ ይህን ነገር ጫና ማሳደር ነው እየሞከርኩ ያለው። ከመጫወት በዘለለ ህጉ ማሻሻያ ያስፈልጋል።

የአዲስ አበባ ሴቶችና ህጻናት ቢሮ ኃላፊ የሆኑት ወይዘሮ አልማዝ አብርሃ በአርቲስቶችና በተለያዩ ተጽዕኖ ፈጣሪ ሰዎች የተጀመረው እንቅስቃሴ ይበል የሚያሰኝና ትልቅ ለውጥ እያመጣ ያለ መሆኑን ጠቅሰው ቢሯቸውም የብሎክ አደረጃጀት በሚል የአደረጃጀት አይነት የስነ ጾታ ግንዛቤ ማስጨበጫዎችን ለባለሙያዎች እና ለበጎ ፈቃደኛ ሰራተኞች በመስጠት በየመንደሩ እየሄዱ እንዲያስተምሩና ጥቃት ከመፈጸሙም በፊት የመከላከል ስራ ላይ አጠናክረው ለመስራት ዝግጅቱን እያጠናቀቀ መሆኑን ያስረዳሉ ጥቃቶች አሉ በሴቶችም በህጻናትም ያው ከኮቪድ ጋር ተያይዘውም አለም አቀፍ ትንተናዎችም አሉ የእኛም በደንብ መስራት አለብን በጋራ እየገመገብን እየሰራን ያለ ነው ጠቅላይ አቃቤ ህግ ሰብስቦ ከፖሊስ እኛም የአዲስ አበባ ቢሮነን የሚኒስትር መስሪያ ቤቱን ጠቅላይ ፍርድ ቤትም በተገኝበት ተዋይተናል አቃቤ ህግ የራሱ ሚና ወስዷል ጠቅላይ ፍርድ ቤት እኛ ሴቶች እና ህጻናት ቅስቀሳ ላይ ሁሉም የሚመለከተው አካል የራሳችን ድርሻ ወስደን እየሰራን ያለ ነው። አሁን የአንድ አዲስ አበባ ጎንተ ወስጠ እንጂ ሀገራዊ ነው። ብሎክ አደረጃጀት አለን። ሁሉም ሰው በየብሎኩ የተደራጀበት ና ቮለንተሪ የሆኑ ከህብረተሰብ የተወጣጡ ኮሚቴዎች አሉ። እነዚህ ሊመራ የሚችል ሀይል ስልጠና ተሰጥቷል። በራሱ የብሎክ አደረጃጀት በዳሪሳ ደረጃ ነው ከተማ ተዋቅረዋል። መንደር ነች። በደንብ እዛ ያለው ነዋሪ በደንብ ያውቁታል። ስለዚህ ለህብረተሰቡ ግንዛቤ ይሰጣሉ ና እናገኘዋለን። የከተማው ነዋሪ በዚህ በብሎክ አደረጃጀት። ስለዚህ እነዚህ መሪዎቹ በየመንደራቸው አንዳንድ ድጋፍም ሲያስፈልግ ከኮቪድ ጋር እነሱ ናቸው የሚያደርሱት ወደ ህብረተሰቡ። የመሰረተ ልማት አለ ድጋፍ የሚያስፈልጋቸው ሰዎች ከመደገፍ ጋር የተያያዘች ነች። ስለዚህ ይቺ ጥቃት መሰረት አድርገው ኢቭል በሰፈራቸው ሰላምና ጸጥታ ማላቀቁ ኮሚቴዋ ላይ አሁን ሰላምና ጸጥታ በሰፈሩ ላይ ጨለማ ቦታ ካለ ያንን ጨለማ ቦታ መብራት ከማስገባት ይሄ ኮሚቴም ከኛ ጋር ይሰራል ብዬ ነው የማስበው። ለሴቶች ለህጻናት አይደለን እሱ ስነ ለህጻናት ለሌላ ወጣት ሊያስፈራ የሚችሉ ኤሪያዎች ካሉ እየተለዩ ለሴቶችና ለህጻናት ምቹ ከተማው ምቹ እንድትሆን ማድረግ ነጻይነት ያለው ስራ መሰራት ያለበት ነው። ጥሩ ሁኔታ ላይ ነው ያለ ነው። አሁን በተፈጠረው ግንዛቤ ላይ በሁሉም ቦታ ላይ እኛን የሚደግብ አብሮን ሊሰራ የሚፈልግ ሀይል ነው እየበዛ ያለው። ስለዚህ በጣም ደስተኛ ነኝ። የህጻናት ጥቃት ሲባል የወንድ ሕጻናት ተጠቂዎችም እንዳሉበት በመናገር ወንድ ሕጻናትን የሚቀበል ግብረሰናይ መጠለያ ከነገ ጀምሮ ስራ እንደሚጀምር አስታውቋል። የወንድ ህፃናት አለ። እንዲያም ጥሩ ቶሎ ህክምና ካልተገኘ በጣም መጥፎ ነው። ተፈራ አንድ ልጅ የተደፈረ ካገኘሽ እዛ አካባቢ ሌላ የተደፈራታቸው ያ ሰው እነዚህ አንድ ልንድ ያለው ሰው የወንዶች የግብረሰዶም ደግሞ በጣም መጥፎ ነው። አንድ ህፃናቶቹ ሲያድጉ ወደዛ አይነት ነገር እንዲሄዱ ነው የሚያደርገው። ዘርም አይተኩም። ለጤንነት መጥፎ ነው ግብረሰዶም ደግሞ ደግሞ በሃይማኖትም በባህላችንም በእኛ ዘር የተወገዘ ነው። ወንድ አሁን መጠለያ አለ አንድ ኦፊስ የሚባል ኤንጆ ነው የሚያስተዳድረው። ና አሁን ስራቱ ከኮቪድ ጋር መቀበል አቅቱ ቀበልም ነበር። አሁን ልቀበል ነው ብለው ለመቀበል ዝግጅታቸው ሲያልፏል። ዛሬ ና ነገ እንቀበላለን ብለው የነበረ ዛሬ ጠዋት ደውለው አርቲስት ጸደንያ ጥቃት አድራሾች ህጻናት ላይ የሚያዘነብሉት ህጻናትን ማስፈራራት ቀላል በመሆኑ መሆኑን ጠቅሳ ወላጆች ከልጆቻቸው ጋር በግልጽ መወያየት፣ አብረው የሚውሉ ሰዎችንም እንዲያስተውሉ ትመክራለች። ህጻናት ላይ የሚያዘለብሉበት ምክንያት የታወቀ ነው። ህጻናቶች ላይ በቀላሉ ጫና ማድረስ ይቻላል፣ ማካለም ይቻላል፣ ማሰራራት ይቻላል። ስለዚህ ምንም ምንም ነገሮች ከግምት ውስጥ በመክተት ቤተሰቦች ቢሆኑ ልጆቻቸውን ፕሮቴክት ማድረግ ያለባቸው ነገር ከመቼም ጊዜ በላይ ልጆቻቸው መቅተው ማየት አለባቸው። በልጆቻቸው አካባቢ ያሉትን ሰዎች መቅተው ማወቅ አለባቸው። ሰዎች ከልጆቻቸው ጋር ቅርበት ያስፈልጋል። ቅርበት ስልሽ በፍቅር በመነጋገር ኮሚዩኒኬት ማድረግ ያስፈልጋል። ሀሽታግ ዝም አልልም ባለፉት አስር ቀናት ውስጥ አስራ ዘጠኝ ሺህ በላይ የሚሆኑ ሰዎችን የድጋፍ ፊርማ ያሰባሰበ ሲሆን አሁንም ጥቃት ፈጻሚዎቹ ለወንጀል እስኪቀርቡና በወንጀለኛ መቅጫ ሕጉ ላይ መሻሻል እስኪደረግበት ድረስ ግፊት ለማድረግ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።